ከእግር ኳስ ጨዋታ ጋር ተያይዞ በአዋሳ ከተማ በተፈጠረ ግጭት ፖሊስ እጃቸው አለበት ያላቸውን 37 ሰዎች ማሰሩን አስታውቋል። በተፈጠረው የጸጥታ ችግር የሞተ ሰው ባይኖርም 18 ሲቪሎች መጎዳታቸውን ግን ፖሊስ አረጋግጧል። የከተማዋን ሰላም የሚያደፈርስና ለግል ጥቅሙም በውስጧ ሽብር የሚፈጥር ቡድን አለ ያለው የከተማው ፖሊስ ሁኔታውም በምርመራ ሲረጋገጥ ይገለጣል ነው ያለው። ቅዳሜና እሁድ እንዲደረጉ መርሃ ግብር የተቆረጠላቸው ሁለት ጨዋታዎችም ለከተማው ሰላምና ጸጥታ ሲባል መሰረዛቸውን የከተማው ባህል ቱሪዝምና ስፖርት መምሪያ ገልጧል። ከሐዋሳ ዮናታን ዘብዴውስ ተጨማሪ ዘገባ አለው። በአንደኛው ሳምንት የኢትዮጵያ ፕሪምየር ሊግ ጨዋታ በሐዋሳ ከተማ እንዲካሄዱ መርሃ ግብር የተያዘላቸው የደቡብ ፖሊስና የወላይታ ድቻ ጨዋታ ከመጀመሩ ከሰላሳ ደቂቃ በፊት በተፈጠረው ግጭት ጨዋታው መሰረዙን ፖሊስ ዛሬ በሰጠው መግለጫ አስታውቋል። እንዲሁም እሁድ ቀን እንዲጫወቱ ቀጠሮ ተቆርጦ ለት የነበረው የአዋሳ ከተማና የቅዱስ ጊዮርጊስ ጫዋታ ፖሊስ ኃላፊነት ያላጅቶም በማለቱ ጫዋታው በዕለቱ ሳይደረግ ቀርቷል። ፖሊስ እንዳለው ቅዳሜ ሌት ከጫዋታው ጋር በተያያዘ በከተማ በተፈጠረ ግጭት አስራ ስምንት ሲቪሎች ላይ ቀላልና ከባድ ጉዳት የደረሰባቸው ሲሆን ተደብድባ በሞተር ሳይክል ተጎታለች ያሏት አንድ ሴት ልጅ ግን ከባድና ዘገናኝ ጥቃት ደርሶባታል። በመጀመሪያ የህክምና አገልግሎት የሰጣት ከነበረው አዳሪ ሆስፒታል ወደ ሪፈራል ሆስፒታል ተሊካ ህክምናውን ይዛው የተከታተለች መሆኗን ገልጸዋል። ሰዎች ሞተዋል ተብሎ በማህበራዊ ሚዲያ ተናፈሰ ወሬ አሉባልታ ነው ሲል ፖሊስ አስተባብሏል። ጥቃት የደረሰባቸው ሰዎች የደቡብ ፖሊስ ደጋፊ የሆኑ የወላይታ ድቻ መግለጫው የገለጸው ነገር የለም። ግን ግጭቱ የተፈጠረው በደቡብ ፖሊስ ና በወላይታ ድቻ እግር ኳስ ደጋፊዎች መካከል ነው ይላል። የከተማዋ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር መስፍን ደቢሶ እንዳሉት የዘርፌና ንጥቃያ ወንጀል ተፈጽሟል ያሉት ኮማንደር መስፍን አስር ተሽከርካሪዎች መሰባበራቸውና ትልቅ ህንፃዎች መጠነኛ ጉዳት እንደደረሰባቸው ተናግረዋል። በዚህ በሁለቱ ምንትል ወደ ሰላሳ ሰባት ሰዎች ይዘናል። የምርመራ ቡድኑ ተቋቁሟል። ያልተያዘም ይህን ፈጽመው ካለ ለማወቅ የምርመራ ቡድን አቋቁመን የማጣራቱ ስራ እየተሰራ ነው ያለ ባንክ ቤትን መዝረፍ ጥረት ተደርጓል። ከተማው ሰላማዊ እንዳይሆንና ለግል ጥቅም ሲባል ከተማዋን የሚያሸብር አንድ ቡድን አለ የሚለው የከተማ ፖሊስ በምርመራ ሲረጋገጥ ይህንን ይፋ እንደሚያደርግ አስታውቋል። የከተማ ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ደስታ ደግሶ በበኩላቸው ጨዋታዎቹ እንዲቋረጡ ተደረገው የከተማ ጸጥታ እንዳይታወቅና ሌላ ቀውስ እንዳይፈጠር በመፈለግ ነው ብሏል። ውድድሩ ሲቋረጥ በአንድ በኩል በከተማ ደረጃ ሊያስከትል የሚችለውን አደጋና የጸጥታ መደፍረስ በሀሳቢ ተደርጎ ምክክር ተደርጎበት ከፌዴሬሽን ጋር መግባባት ላይ ስለተደረሰ እንደሆነ ማየት የተቻለበት ሁኔታ አለው። ኩ አላማ ባላቸው በህዝቦች ላይ በሚከሰተው ጸጥታ መደፍረስ የሚደሰቱ አካላት በዚህ ላይ ሆን ብሎ ሰሩት ስራ ጨዋታው ሳይከናወን ቀርቷል። በመለስተኛ ግጭት የተለያዩ ጉዳቶችም ጭምርት በሰው ና በንብረት ላይ ተከስተዋል። ግርግሩ ተስተዋለው በመሀል ቢያሷ ጨዋታው ይካሄዳል ከነል በተባለው አሮጌ ስቴዲየም አሮጌ መናኸሪያ፣ ገበያ ና ቲቲሲ የተባሉ በሚጠሩ አካባቢዎች ነበረም ብሏል። ከተማው ዛሬ ወደ ተለመደው ሰላማዊ እንቅስቃሴ መመለሱ ና የቱሪስት መዳረሻዎችን ጨምሮ ሁሉም ማህበራዊ አገልግሎት ሰጪ ተቋማት አገልግሎት እየሰጡ መዋላቸውን ተናግሯል። na Amerika dimsa radioo Jonathan Zebdios Hawasam Yo!